አድማጮቻችን እንደምን ሐምሽታችኋል! የሐምሌ 16 የኤስቢኤስ አማርኛ አጫጭር ዜናዎችን እነሆ። ኢትዮጵያ ውስጥ በመሬት ናዳ ሳቢያ ሕይወታቸውን ያጡ ሰዎች ቁጥር ከ146 በላይ ማለፉ ተገልጧል። አደጋው የደረሰው በደቡብ ኢትዮጵያ ክልል በጎፋ ዞን ገዜ ጎፋ ወረዳ ኬቾ ሻቻ ጎዝዲ ቀበሌ መሆኑን የዞኑ መንግሥት ረዳት ተጠሪና የፖለቲካና የሕዝብ ግንኙነት ዘርፍ ኃላፊ የአስቸኳይ የአደጋ ጊዜ መልሶ መቋቋሚያ አብይ ኮሚቴ ሰብሳቢ የሆኑት አቶ ሀብታሙ ፌተና ዛሬ ሐምሌ 16 በሰጡት መግለጫ አስታውቀዋል። በመሬት ናዳው ሕይወታቸውን ካጡት ውስጥ ሕፃናትን አክሎ ዘጠና ስድስት ወንዶችና ሐምሳ ሴቶች ሕይወታቸውን እንዳጡ አቶ ሀብታሙ በመግለጫቸው ይፋ አድርገዋል። አያይዘውም የነፍስ አድን ስራው ቀጥሎ እየተካሄደ መሆኑን ጠቅሰው የሟቾች ቁጥር ሊጨምር እንደሚችልም ያላቸውን ስጋት አክለው ገልጠዋል። በሌላም በኩል የሟቾች ቁጥር 157 እንደደረሰ ይነገራል። የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ ለዲሞክራቲክ ፓርቲ 2024 እጩ ፕሬዚደንትነት ሊያበቃቸው የሚችል ድጋፍ ከፓርቲ አባላት እንዳገኙ ተመልክቷል። ወይዘሮ ሐሪስ የዲሞክራቲክ ፓርቲን ወክለው ኖቬምበር አምስት ለሚካሄደው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ከሪፐብሊካን ፓርቲ እጩ ፕሬዚደንት ጋር ለመፎካከር ይፋ የእጩ ፕሬዝደንትነት ድምፅ እየጠየቁ ያሉት ፕሬዝደንት ጆ ባይደን ራሳቸውን ከፓርቲው እጩ ፕሬዚደንትነት ማግለላቸውን ተከትሎ ነው። አሶሺየትድ ፕሬስ እንዳመለክተው ከሆነ ከአራት ሺህ የፓርቲው ልኡካን ውስጥ የሁለት ሺህ አምስት መቶ አባላትን ድጋፎች በማግኘት ከሚያስፈልገው አብላጫ ቁጥር በላይ ድጋፍ አሰባስበዋል። ፓርቲው ኦገስት ሰባት የእጩ ፕሬዝደንትነት ምርጫውን ክፍትና ግልጽ ባለው መንገድ እንደሚያካሄድም አስታውቋል። ምክትል ፕሬዝደንቷ የፕሬዝደንታዊ ዋነኛ ቀዳሚ ፖሊሲዎቻቸው የኑሮ ውድነት፣ የጠመንጃ ቁጥጥርና የውርጃ መብት ላይ እንደሚያተኮር ተናግረዋል። የአውስትሬልያ ፌዴራል ፖሊስ አውስትሬልያ ውስጥ ለሕገ ወጥ የወሲብ ሥራ ከኢንዶኔዥያ የመጡ ሰባት ለጋ ወጣት ሴቶችን መታደጉን አስታወቀ። ከኢንዶኔዥያ ጃካርታ ከተማ አንዲት የ አሥራ ሰባት ዓመት ልጅን ጨምሮ ወደ አውስትሬልያ የመጣቸው የአንድ የወንጀል ፈጻሚ ቡድን መሪ የሆነው የአርባ ሦስት ዓመት ሰው መሆኑን ገልጧል። ሰባቱ ሴቶች ወደ አውስትሬልያ የዘለቁት በቱሪስት ቪዛ መሆኑም ተመልክቷል። ፖድካስቶችን ለማድመጥ ኤስቤስ አማርኛን ይከተሉ ወይም ኤስቤስ ዶት ኮም ዶት ዩ አምሐሪክ ድረገጽን ይጎብኙ።